በመከላከያውና በፋኖ ታጣቂዎች መካከል ተደጋጋሚ ግጭትና የተኩስ ልውጥ ከሚደረግባቸው አካባቢዎች አንዱ በሆነው በአማራ ክልል ደቡብ ወሎ ዞን ወግዲ ወረዳ ውስጥ በአንደኛ ደረጃ መምህርነት የሚያገለግሉትና ስማቸው ለደህንነት ሲባል እንዳይጠቀስ የጠየቁ አስተያየት ሰጪ በአካባቢው ባለው የጸጥታ ችግር ምክንያት አብዛኞቹ የወረዳው ትምህርት ቤቶች አገልግሎት እየሰጡ አለመሆናቸውን ተናግረዋል። ችግሩ እየታወቀ የአካባቢው መንግስታዊ አመራሮች ወደ ምድብ ቦታችን እንድንሄድ አስገዳጅ ያሉት ውሳኔ አሳልፈዋል በማለት ይከሳሉ። ሩዳ ውስጥ እንግዲህ ወደ ሰባ ምናምን ትምህርት ቤት አለ። ከነዛ መካከል አስሩ አካባቢ ቢሰሩ እንጂ ከዚህ ውጭ ያለው ስራ እየሰራ አይደለም። አሁን የነሱ አባዋ ሄዳችሁ መስራት መቻል አለባችሁ ነው። ትምህርት በባህሪው ሰላምን ይፈልጋል ከምንም በላይ ና ይሄ ማድረግ አልቻልንም። አሁን ባለው ሁኔታ ምክንያት ልድጎራ መሄድ አልቻልንም። ልንሰራ ማንችልም በቃ ከዛም እንደንሰራ ነግድን ነገር አለ። ከዚህ ኛው ደግሞ ሂዱ ነው መሀል ላይ እኛን ተሸገርም ታቃለ። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ በደቡብ ወሎ ዞን ደላንታ ወረዳ በአንደኛ ደረጃ መምህርነት የሚያገለግሉ አስተያየት ሰጪ ወደ ምድብ ቦታችን እንዳንሄድ የፋኖ ታጣቂዎች ክልከላ አለ፣ አንጻራዊ ሰላም ባለበት ቦታ እንዳንቆይ ደግሞ የአካባቢው አመራሮች ወደ ምድብ ቦታችን እንድንሄድ አስገዳጅ ውሳኔ እያሳለፉ ነው ብለዋል። እኒ አስተያየት ሰጪ ወደ ምድብ ቦታቸው ባለመ ማቆየታቸው ከአንድ ወር በላይ ደግሞ ሳይቀበሉ መቆየታቸውን ተናግረዋል ማለት ነው። ኃላፊነት አንወስድም፣ መንግስት በአየር በድሮን ይመታል፣ ለተማሪዎች ዋስትና የለንም፣ እንደ ትምህርት ቤት እንዳይከፍቱ ነው የሚሉት። መንግስት ደግሞ ኃላፊነት አለኝ፣ ግቡ፣ ሰላም ነው እያለ ነው ያለው። የሚገርም ዛ ቀጠና ግማሽ መከላከያ ያለው ግማሽ እነሱ ናቸው ያሉ፣ የወግዴው አስተያየት ሰጭ ደግሞ ለወራት ደሞዝ አለመቀበላቸውን ጠቅሰው ከእነ ልጆቼ የቤተሰብ ጥገኛ ለመሆን ተገድጃለሁ ብለዋል። ደሞዝ እኮ አልተከፈለን። ኖርማሊ ነሐሴ ውስጥ የተከፈለን እኮ ነን። ምንም የለን፣ የቤተሰብ ጥገኛ ሆነን እኮ ነው የተቀመጥነው። ስንት ልጅ አሳዳጊ አለ። የሚገርህ ነገር እስኪ አስበው፣ ወር መድረስን አልችል ብለን ስንጨነቅ የነበርን ሰዎች ዛሬ ከሁለት ወር ሶስት ወር መታገል ማለት እስኪ አስበው ወደ ራስ አምጣና። በሰሜን ሸዋ ዞን የፍራት አግድም ይሄ ሙሉ አካባቢ በመምህርነት የሚሰሩና ስማቸው በተመሳሳይ የደህንነት ስጋት እንዳይጠቀስ የጠየቁ ሌላው አስተያየት ሰጭ ደግሞ ምድብ ቦታቸው ላይ የጸጥታ ችግር ስላለ አንጻራዊ ሰላም ባለበት አጣዬ ከተማ መቀመጣቸውን ተናግረዋል። ይሁን እንጂ የጸጥታ ስጋት ወዳለበት ምድብ ቦታ ሰላማቸው እንዲሄዱ ከመንግስት አካላት ግፊት መኖሩን መጠቆማቸው አልቀረም። እስካሁን ክፍያ አልተቋረጠብንም ይከፈለናል። ነገር ግን ቦታችን ሁሉ እየተባለ ስለሆነ ቦታችን ደግሞ መሄድ አልቻልንም በዙ በጦርነቱ ምክንያት ካልሄድን ደግሞ መንግስት ደሞዛችን ላይ ከፍለን ይችላል የሚል ስጋት አለን እየተባለም ስለሆነ የመኖር ያለመኖር ህልውና ነው አሁን ፊታችን የተጋረጠው። አራጋዊ መር የተባሉ የአምባሰል ወረዳ ኗሪ ደግሞ በአካባቢያቸው ባለው የጸጥታ ችግር ምክንያት ልጆቻቸውን ወደ ትምህርት ቤት ለመላክ አለመቻላቸውን ጠቁመዋል። ሶስት ልጆች አሉኝ። አንዷ የአስራሁት ያክፍል ተማሪ ናት። ውጤት መቶላት እየጠበቀች ነው። ሁለቱ እዛው አካባቢ ተመዝግበው ነበር። በዚህ አመት ትምህርት ባለመጀመሩ ከፍተኛ የሆነ የጸጥታ ችግር በመኖሩ አካባቢያችንን ለቀን አሁን ወደ ኮምቦልሻ መጥተናል። ኮምቦልሻም ልጆችን ትምህርት ቤት ለማስገባት በሞክር ጊዜው በመጠናቀቁ ትምህርት ቤት መግባት አልቻሉም። መምህራኑ ባነሱ ቅሬታ ቀረታና ስጋት ዙሪያ ምላሽ ለማግኘት ወደ ክልሉ ትምህርት ቢሮ የሕዝብ ግንኙነት ኃላፊ የስልክ ጥሪ ለማድረግ ሞክረን ስልካቸው አልሰራልንም። በቅርቡ ለመንግስት መገናኛ ብዙሀን አስተያየት የሰጡት በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ግን በዘንድሮው የትምህርት ዘመን መመዝገብ ከሚገባቸው ተማሪዎች ውስጥ የተመዘገቡት ከሰላሳ ሁለት በመቶ እንደማይበልጡ ተናግረው ነበር። ለዚህ ደግሞ የጸጥታውን ችግር በዋናነት አንስተዋል። ሰባት ሚሊዮን አካባቢ ተማሪ እናስመዘግባለን እና እናስተምራለን ብለን ያቀድነው ነው። ነገር ግን አሁን የመዘገብናቸው ተማሪዎች ሁለት ሚሊዮን ሁለት መቶ ዘጠና አምስት ሺህ አንድ መቶ ሀምሳ ሰባት አካባቢ ተማሪዎችን ብቻ ነው። ያ ማለት ከሰላሳ ሁለት ፐርሰንት ያልዘለለ የተማሪ ቁጥር ነው ያስመዘገብ ነው ማለት። ከዚህ ተነስተን የምናየው የተወሰነ ጊዜ ካየን በኋላ ሌላ ዙር እና ሌላ የአሰራር መቀየስን ጭምር የሚጠይቅ ነው የሚሆነው ማለት ነው። ያ ማለት ምንድነው ነው የትምህርትን በኢመርጀንሲ ጊዜ የምንመራበት የራሱ ስርዓት አለው። ይዘቶችን ከጊዜ አጣምረን መምራት አሊያ ደግሞ በአዲስ እንደገና የሚመጡትን ተማሪዎች ከነባሩ አንዶር እና ከዚያ በላይ ከተማሩት ነጥለን የራሱን ሲስተም እናደርገው ይሆናል። ይህን በባለሙያ ተጠንቶ የራሱን አቅጣጫ የምናስቀምጥበት ነው እና ብዙ ጥሩ በርቶ የሚያሰኝ አጀማመር አይደለም ያለ ነው። ሰው ታገልላታለሁ ለሚለው አካል ልጆቹ በጨለማ ሕይወት ውስጥ እንዲኖሩ መግፋት ምን ማለት እንደ ጥያቄው ለሁሉም ነው የሚሆነው። የፌደራሉ ትምህርት ሚኒስተር ቃል አቀባይ መስፍን ቦጋለን በስልክ አግኝተናቸው ከአዲስ አበባ ስብሰባ ላይ መሆናቸውን ጠቁመውናል። የሚኒስተር መስሪያ ቤቱን አስተያየት በሚቀጥሉት ጊዜያት ለማካ ት እንሞክራለን። በስልክ ያናገርናቸው የአማራ ክልል መምህራን ማህበር ፕሬዚደንት ታጀበ አቻሚለህ መምህራን ማህበሩ በመምህራኑ ስለተነሱት ጉዳዮች መረጃ እንዳለውና ከሚመለከታቸው አካላት ጋርም እየተነጋገረበት መሆኑን አስታውቀዋል። መምህራኑ እንደሚያነሱት ወደ ትምህርት ቤታቸው ለመሄድ ሲሉ ችግር እንደሚገጥማቸው፣ ትምህርት ቤታቸው ላይ ለመሄድ የሚችሉበት ምቹ ሁኔታ እንደሌለ ነገር ግን ደግሞ ስራ ቦታቸው አልተገኛችሁም ተብለው ወር ሁለት ወር ድረስ ደሞዝ ያልተከፈላቸው ምህራን አሉን በክልላቸው በተለያዩ ቦታዎች ። ስለዚህ ምቹ ሁኔታዎች እስከሚፈጠሩ ድረስ መምህራን ባሉበት ቦታም ሆነው ቢሆን ደሞዛቸው መከፈል እንዳለበት ማህበሩ ያምናል። የሚመለከታቸው አካላትንም ለማነጋገር ጥረት እያደረግን ነው። ያነጋገርናቸውም ሰዎች ይኖራሉ። ምቹ ሁኔታ ስለተፈጠረ ይመስለኛል የከፈሉ ወረዳዎችም አሉ። በቅርብ የወር ሁለት ወር ደሞዝ እስካሁን ድረስ ደግሞ ያልተከፈላቸው፣ የመስከረምም የጥቅምትም ያልተከፈላቸው ወረዳዎች ያሉበት ይሆንም አለን በትጥቅ ትግል ውስጥ ይገኛሉ ላሏቸው ሁለቱም አካላት ተከታዩን መልእክት አስተላልፈዋል። እኛ መምህራን ስራችን ማስተማር ነው። በገባነው ቃል መሰረት ኃላፊነታችንን መወጣትና የሚጠበቅብንን ማህበረሰቡን የማገልገል ስራ መስራት ነው። ይህን ስራ ለመስራት ደግሞ ምቹ ሁኔታ ያስፈልጋል። ሕጻናት ጋር ነው ምኑንም። ስለዚህ የምናገለግልበት ምቹ ሁኔታ ሁለቱም ትጥቅ ትግል ውስጥ ባሉት አካላት ዋስትና ቢሰጡን የመማር ማስተማር ስራችንን ብንሰራ ካሉብን ችግሮች ነጻ እንሆናለን። እኛ ላይ ያሉ ችግሮች ይፈታሉ ሁሉ ህጻናት ላይ የሚያሉ ችግሮች ይፈታሉ ብዬ አስባለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ ባወጣው ሪፖርት ኢትዮጵያ ውስጥ በስምንት ክልሎች በተከሰቱ የጸጥታ ችግር፣ ድርቅና የአየር ንብረት ለውጥ አምስት ሺ አምስት መቶ ስልሳ አራት ትምህርት ቤቶች መዘጋታቸውን ገልጾ ነበር። ከእነዚህም ውስጥ ከአራት ሺ የሚልቁት ትምህርት ቤቶች በአማራ ክልል ውስጥ እንደሚገኙ ሪፖርቱ አውስቷል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ